ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ በግዙፍ ሸራዎች ላይ ያረፉ ሥራዎቹን ስዕሎች ብቻ ናቸው ብሎ ለመቀበል ያዳግት ይሆናል። የስዕሎቹ ረቂቅነት፣ እያንዳንዷ ሚሊሜትር ላይ ያፈሰሰው ጥንቃቄና ልፋት መዝገቡ ተሰማ የዚህን ዘመን የስዕል አፍቃሪያን ልብ በቀላሉ እንዲማርክ አስችሎታል። መዝገቡ ኢትዮጵያ ከተፈጥሮ በስጦታ የተቀበለቻቸውን በስዕል ለመግለጽ የሚከብዱ መልክዓ ምድራዊ በረከቶችን በሸራ ላይ ናኝተዋል። የማይቧጠጥ የሚመስልን ገደል፣ እንስሳት የሚፈነጩበትን አቧራማ ሜዳ፣ ልብ የሚያራራ የአመሻሽ አድማስ፣ የተፈጥሮ ስጋጃ ላይ የተሰጣ ውብ ኢትዮጵያዊነት በአንድ አዳራሽ ስድሮ ለተመልካች ናላ ምርምርን ትቷል። ስዕልን በራዲዮ ለማስጎብኘት መሞከር የማይሰምር ልፋት ነውና እሱን አንሞክረውም። የድንቅ ስዕሎች ፈጣሪ ከሆነው አንጋፋ የኪነ ጥበብ ሰው ጋር ግን ተያዥ ሀሳቦችን ማንሳት የማይታለፍ እድል ነው። ስለዚያም ነው ተወዳጁን ሰዓሊና መምህር መዝገቡ ተሰማን የአሜሪካ ድምፅ ጋቢና መዝናኛ እንግዲ ያደረግ ነው። ከሙዚቃ ግብዣዎች ጋር የሚደመጠው ቆይታችን የሚጀምረው ሰዓሊ መዝገቡ አስተዳደጉ ለተወዳጅ ስራዎቹ ያበረከተውን አስተዋጽኦ ከሚዘክርበት ነው። አብራችሁን ስለምትቆዩ በእጅጉና አመሰግናለን። እኔ ያው በሰሜን ሸዋ አካባቢ በአጠቃላይ አካባቢ ጅሩ በሚን የሚታወቀው የተወለድኩበት ከተማ ነዋሪ ነው እና ኗሪ፣ ማለት አነስተኛ የገጠር ከተማ ነች እና እዛ በምኖርበት ጊዜ በአብዛኛው ገጠር ውስጥ ህጻናቶች ወይም ወጣት ልጆች ውጭ ነው የሚጫወቱት። እንደ አሁን ጊዜም ወይ ደግሞ ከተማ ውስጥ እንዳለ የኤሌክትሮኒክስ ኢንተርታይንመንት የለም፣ ቴሌቪዥን የለም፣ ሬዲዮም ጥቂት ሰዎች ይችን ያለው እና በዚህ የተነሳ በአብዛኛው ጊዜያችን የምናሳልፈው በመዘዋወር አካባቢን በማየት፣ አንዳንድ ደግሞ አስቸጋሪ የሆኑ መንገዶችን በነገራችን ላይ የእኗሪ ከተማ አፋፍ ዳር የምትገኝ ከተማ ነች እና ወይን አደጋ የሆነው አካባቢ በጣም ለቅ ያለ ሜዳ ሲሆን የቀረው ደግሞ ምን ያለ ገደል ያለበት እዛ ወደ ቆላው በመውረድ የማይወጡ ለመውጣት የሚያስቸግሩ መንገዶችን ለመውጣት በዛ የምንሞክረው ድርጊት እርስ በርስ በመፎካከል የተለያዩ ቦታዎችን የማየት እና የመመልከት በአካባቢያችን ያለው ልምድ ነበረን እና ያ በየጊዜው የምንከምቡ ነው። ነገር ታግድም በጀመሮ በእምሮ ውስጥ ተከቶ ስለሚቀር እና ደግሞ በተወሰነም ደረጃ በአካዴሚክ ትምህርቱን እየተገፋ ሲኬድ ያ ትውስታ አለው ሁልጊዜ እና ይህ እንደሚመስለኝ ያንን መልካ ምድር ከማድነቅም እንደገና ደግሞ በውስጡ እንደገና በመልካ ምድር ውስጥ ተገባቸው ነገሮች አሉ። እነሱ እነሱ በሙሉ ተደምረው ሊመስለኛል ስዕል የመሳል ፍላጎት ይበልጥ ያደረስ። በሌላ በኩል ደግሞ እንደ ንባሪ አይነቱ አነስተኛ ከተማ ውስጥ አንድ ሰው ትንሽ ለየት ያለ ነገር ሲሰራ የአካባቢው ጓደኞችን፣ መምህራን የማድነቅ ነገር ትንሽ ይገናል ብዬ አስባለሁ እና እሱም ሰአሊ እንደሆን ከፍተኛ አስተዋጽኦ አድርጓል ከመልካም ምድሩና ከአካባቢ በተጨማሪ ማለት ነው። ዛ መዝገቡ በስራዎች ውስጥ ደምቀው እንዲታዩልህ እንዲታወቁልህ የምትፈልጋቸው ርዕሰ ጉዳዮች አሉ ወይ፣ ወይንስ ተመልካቹ ስዕሎቹን አይተው የራሱን ትርጉም ሰጥቶ እንዲያልፍ ነው የምትሻው? እንዴት መሰለህ፣ ሁለት ነገሮችን እንድናገር ጥሩ ነው። አንደኛው በቃል የሚከነተነው ክፍል አለው። ማንኛውም የጥበብ ስራ በቃል እንደዚህ ለማለት ነው የቀረበው ነገር ይሄ ነው ማለት ኦብጀክት ይልቅ ቀጥታ የምታየው ነገር አንድ የሆነ ነገር እንድትል ያደርጋል። አንደኛው እሱ ነው። ሌላው ደግሞ በስሜት ብቻ የሚሰማ ነገር አለ እና እዛ የሚ ስዕል እንደማ ሰአሉ በራሴ የሚተረጎመው ክፍል አለ። እንደገና ደግሞ ተመልካች የራሱን ግንዛቤ ወይ የራሱን ስሜት የሚወስዱ አለ። በቃላትን ባይገልጸም በውስጡ የሚሰማው ነገር አለ። እንደገና ደግሞ የራሱንም ትንታኔ ይሰጣል። ይሄ የስዕል ባህሪ ነው ማለት ማንኛውም ስዕል እንደዚህ አይነት ባህሪያት አለ። ግን ከዛ እነዚህ አሁን ሁለቱ ነገሮች ከመናገሩ በፊት ግን አንድ ስራ ተጠናቆ በሚያልቅበት ጊዜ የሆነ መጀመሪያ ታክት የሚያደርገው ነገር ሊኖር ይገባል። አለዚያ ሰውም ነገሬ ብሎ ተጠግቶ ጊዜ ወስዶ አይቶ ሊያስብበት ሊመራመርበት አይችልም። አንድ ሱ ነው እና ስለዚህ እኔም የምለው አለ እንግዲህ ለማጠቃለያ ያንተን ጥያቄ እኔም በስራዎቼ ላይ ልክ እንደ ማንኛውም ሰው ሪፍሌክት አደርጋለሁ። ማለት ስሰራ ያሰብኳቸው ነገሮች በቃል መቶ በመቶ ባይገለጹም ስሰራ የማስባቸው ነገሮች አሉ። አንዳንዶቹ እንዲህ በእነዚህ ብቻ ይመጣሉ። አንዳንድ ጊዜ ደግሞ በዚህ በነገር በቃል ነገር ይከሰታሉ ማለት ነው ያልካቸው ሁሉም ነገሮች ተካተው ያለበት ነው። በርከት ያሉ ስራዎች በግዙፍ ሸራ ላይ ያረፉ ናቸው። ሸራዎቹን ተጠግቶ ለሚመለከት ሰው እያንዳንዷ ነገር በጥንቃቄ በጥልቀት እንደተሰራች ይገነዘባል። አለት ሊሆን ይችላል፣ የሰዎች ፊት ሊሆን ይችላል፣ አልባሳቸው ሊሆን ይችላል። ከማሽን ያልተናነሰ ትኩረት ተሰጥቶት ስለመሰላቸው ያምናል። ለምሳሌ ንግስ የተሰኘው ስራን ማንሳት ይቻላል። ቀኝ እጅ፣ የሀገር ልጅ የመሳሰሉትን መጥቀስ እንችላለን። አንድ ስዕል ከሐሳብ ጀምሮ እስከ እይታ ለማብቃት የምታልፍበትን ሂደት እስቲ ባጭሩ አስቃኝን። ምን ያክል ጊዜስ ይፈጃል? ከመጨረሻ ጥያቄ ብነሳ፣ አንድ ስራ ለመጨረስ እንደዚህ ይሆናል ብሎ መናገር በጣም አስቸጋሪ ነው። ለምን ሊቆጣጠረው በማልችለው መልኩ አንዳንድ ስራ ረጅም ጊዜ ይወስዳል፣ አንዳንድ ስራ ደግሞ በጣም በቶሎ ይጠናቀቃል። ከምንጠብቀው በላይ ማለት ነው። ምክንያቱም እኔ እስካሁን ድረስ አገር አላውቀው ማለት እዚህ ለመናገር ይቸገራለሁ ይመስለኛል። ዋናው ሀሳብ ከተገኘና እና ደግሞ ያ የታሰበው ነገር በትክክለኛ መንገድ ከታሰበ ብዙ ጊዜ ሳይወስድ ቶሎ ያልቃል። አንዳንድ ጊዜ ደግሞ በጣም በአእምሮ ውስጥ ገዝፎ ይመጣና የሀሳብ ሸራው ላይ ሲያርስ ያንሳልና ያን ወደ ገዘፈው ሀሳብ ለማስጠጋት ሲባል በጣም ብዙ ጊዜ ይወስዳል። አንደኛው እሱ ነው እንግዲህ። ይህ ሀሳብ ወደ አእምሮ በሚመጣበት ጊዜ አንደኛ መንጫውን አይታወቅም። አንዳንዴ በሚደንቅ ሁኔታ ሰዎች መካከል እያለ ከጓደኞች ጋር ወይ ደግሞ ግርግርም ባለበት የሆነ ሀሳብ ሊመጣል ይችላል። አንዳንድ ጊዜ ደግሞ እንደዚህ አስበህበት እንዴት ይህንን ይህንን ስሜት እንዴት ባደርገው ይሻላል ብለህ ቁጭ ላይ ለብቻ አስበህ የምትሰራበት ጊዜ አለ። አንዳንድ ጊዜ በቃል ይመጣል። አንዳንድ ጊዜ እንዲሁ በመልክ ይመጣል። ዝም ብሎ ማለት ምን አይነት ስሜት ይፈጥራል ብለህ ታመቀዋለህ። በእኔ እምነት እንደዚህ አይነት ነገሮች የሚከሰቱት የምታየውን ነገር ወይ ደግሞ የምታስበውን ነገር በጥልቅ ስታደንቀው ነው። እንደዚህ አይነት ስሜት ነው ያለን በጣም በምታደነቅበት ጊዜ ያንን ነገር እንድታቀርበው በጣም ይገፋፋል። እና እንዲህ እንደዚህ ውስብስብ የሆኑ ስሜቶችም ሀሳቦችም መልኮችም አሉ እና እነሱን ለማጥራት ትንሽ ጊዜ ወስድብሃል። እንደዚህ አይነት ሁኔታ ነው እኔ ስራዎችን ወደ እንትን በማመጣቸው ወደ እውነታው አለን ማመጣቸው ማለት ነው አረንዴነት Ancha ger ndetna Aran den ne This is the man.

before can i enter አድማጮቻችን በማዳመጥ ላይ የምትገኙት ጋቢና መዝናኛ ነው ከአሜሪካ ድምፅ። የዛሬ ምሽት እንግዳችን ተወዳጁ ሰዓሊና መምህር መዝገቡ ተሰማ ነው። በስራና በትምህርት የተለያዩ ሀገራትን አይተሃል። ራሽያ ነበርክ፣ ወደ ጃፓንም አቅንተ ነበረ ከኢትዮጵያ የኪነጥበው ሁኔታ ጋር አነጻጽረህ ይህን ባህላቸውን በተዋስኩ ያልክበት ጊዜ ይኖራል ወይንስ ደግሞ ይህንን ባህላችን ደግሞ በተዋሱ ብለህ ያሰብክባቸው አፍታዎች እስካሉ ካሉ? አዎ፣ በደንብ በሚገባ ማለት ድም ከነገርክኝ፣ ዘመንጋዎት ነገር እነዚህ ትልልቅ ሸራዎች መስራቱ ህሳቤ ከመንፈሳዊ ቅናት የመጣ ነው። ምንድነው እኛ እዛ በምንማርበት ጊዜ ከፈረንጅ ተማሪዎች ጋር ነው የምንማሩ። ራሻ ውስጥ እንደዚህ የተለያየ ዝርያ ያለው ሰው የለም፣ በአብዛኞቹ ራሻኖች ናቸው፣ መጤት ናቸው። እና ከነሱ ጋር ተቀላቅለን ነው የተማርነው። በምትማርበት ጊዜ በጣም በሚደንቅ ሁኔታ ከአብዛኞቹ ተማሪዎች ተሽለ እንደውም በተሻለ ሁኔታ ፐርፎርም ታደረጋለ። እንደዚህም አይነቶች እንደዚህ አይነት ውጤታማ አይሆኑ መምራኖችም አሉ፣ ደህና ጓደኞችም አሉ። እና ጊዜ ለራሴ የሚጠይቅ የነበረው ምንድን ነው ምንድን ነው እዛ ትምህርት ቤት ውስጥ እያለን ጥሩ እየሰራን እያለን እዚህ ሀገር ስንመጣ ምንድን የሚያኮላሸን የሚል ጥያቄ ነበረ። ምክንያቱም ብዙዎች ተማሪዎች ከኔም ጋር የተማሩ ከኔም በፊት ከኔም በኋላ በተወሰነ መልኩ የተማሩ ይህን ያክል ገፍተው የማይሄዱበት ሁኔታ አለ እና የሱ ቁጭት ሌላው ደግሞ ጥቁርና ነጭ በሚለው ብናቴ ስታየው አሁን የነገርኩህ ጋር አኳያ ለምንድን ነው ማለት እነሱ መስራት እየቻሉ እውነትም እነሱ እንደሚሉን ነው ምን ወይ ጥቁር ሲባል የማሰብ ችሎታው ዝቅተኛ ነው፣ ጥቁር ሲባል የሆነ የማይችለው ነገር አለው የሚል ጥያቄም አለ በአእምሮ ውስጥና። የእሱ ምሳሌ እንደ ፑሽንግ ፎርስ ወይ ደግሞ እንደ ሚገፋፋ ኃይል ከሱ ጋር ተቀላቅሎ ነው እና አንተ ለጠየከው ነገር እነሱ ከፍተኛ የሆነ የስራ ባህል አላቸው እና ስራቸውን የማክበር እና እንደገና ማክበር ብቻ አይደለም ትልቅ ዋጋ ሰጥተው ነው የሚሰሩት። ህይወታቸውንም አሳልፈው የሚሰጡት ለሙያቸው ትልቅ እምነት ስላላቸው ነው፣ ጠቃሚ ነው ብለው ስለሚያስቡ ነው። ማህበረሰቡ እንደዚሁ የስዕልን ጥበብ በጣም ነው የሚያደንቀው፣ ከሚገባው በላይ እንዲያው ሰአሊ ነኝ ስትላቸው በጣም ነው የሚዘነግጡት። ማለት ከመደነቃቸው የተነሳ ማለት ነው። እኛ ገር ምን አይነት ሙያ እንደሚያስደነግጥ አላውቅም። ምናልባት ኢንጂነር ነኝ በሐኪነት እንደሰቡ እንደሚደነቀው እዛ ገር ደግሞ ሰአሊ ነኝ ሙዚቀኛ ስትል በጣም ነው የሚደመቁት እና ይህ ነገራቸው እኛ ሀገር ቢኖር በጣም እንኛለን ማለት ነው። ሌላው ደግሞ ከኛ ሀገር ያውቁት ብዬ የማስበው የእኛን ሀገር መልካም ምድር እኛ መልካም የሚያገር መልካም ምድር ከሚገባው በላይ የሚያምር አሁን እኛ በጣም የታወቁትን የሰሜን ተራሮችን፣ በገራልታ ሶፍ ኦሞር ዋሻ፣ የባሌ ተራሮችን ላ የታወቁ ቦታዎች ስለሆኑ በየ በእያንዳንዱ ኮርነር ግዜ ተአምር ነው ያለ። እኔ እንኳን የተወለድኩበት አካባቢ ብዙ ሰው አቆም ግን እንደ የመሳሰለ ያለ ያንን ቢያውቅ እንዴት አይነት ተአምር ይሰሩበት ነበር ያስባለ። መዝገቡ በቅርቡ ስልሳኛ ዓመትህን ደፍነሃል። ያው በስራዎችህም እንግዲህ የእኛም ታላቅ በመሆን አንቱታ የሚገባ ሰው እንደሆን ካውቃለሁ። ነገር ግን መቼም የኪነ ጥበብ ሰው አንቱ አይባለም በሚለው ነው በአንተው የቀጠልኩኝ አምላክም እንኳን እርሶ ይባል ማለት ይባላል በሰዓሊነትና መምህርነት አመታትን አሳልፈሃል የደርግንም የኢህአዴግንም ዘመንም ተመልክተሃል ብዬ አስባለሁ የኃይለ ስላሴንም ጭምር አፄ ኃይለ ስላሴ ሁለት ብር ሰጥተውኛል እኔ የተወለኩበት አካባቢ ቤተክርስቲያን ሊመርቁ መጥተው ያን ጊዜ ሶስተኛ ክፍል ተማሪ ነበር ወይ ዘጠኝ ወይ አስር ዘጠኝ አመት ይሆን እና እሱንም ደርሼበታለሁ ማለት ነው። በእነዚህ አመታት ውስጥ የሰአሊያንን ህይወት ስትመለከተው ምን አይነት ልዩነቶች ተመዝግበዋል? ስዕልም ብቻ የኑሯቸው መደጎሚያ የሚያደርጉበት አሰራር ተፈጥሯል? ይሄ በጣም ከባድ ጥያቄ ነው። እውነት ለመናገር ሰአሌዎች በጣም በመጥፎ ሁኔታ የኖሩት በደርግ ጊዜ ነው። የኃይለ ስላሴን ጊዜ እኔ ኤሌመንታሪ ስኩል ውስጥ ነበርኩና ብዙም የሰአሌዎችን እውነቱን አላውቅም ግን እንደ ከታሪክ እንደምንረዳው በጣም የተከበሩ ነበሩ እነ እነ ሜትር አፈወርቅ ተክሌን ገብረ ክርስቶስ ደስታ እስክንድር ቦጎሲያን እና ሌሎችም ሌሎችም በጣም ስማቸው ገናና የሆነ በአለምም በኢትዮጵያም የሚታወቁ ሰዓሊዎች ነበሩ በንጉሱም የተከበሩ በደርግ ጊዜ ሲመጣ ግን አይ ቲንክ ሰዓሉ የመጨረሻ በኑሮም ይሁን በስራውም ሂደት የሶሻሊስት ፕሮፓጋንዳ ሊሆኑ የሚችሉ ስዕሎች እንዲሰራ ተገደዋል። እንደገና ደግሞ የስዕል ማቴሪያል ልክ እንደ አልኮል በሀንድረድ ፐርሰንት እንዲቀረጥ የተወሰነው ለግዠሪ ማቴሪያል ነው በማለት በዚህ ዘመን ነው፣ እና የዛ ዘመን ተጽዕኖ አሁን ድረስ አለ። ግን አሁን በአሁን ባለንበት ዘመን ብዙ ሰአሎች አሉ። እውነት ለመናገር ብዙ ሰአሎች አሉ። እና ደግሞ ብዙ የስዕል ስራም ይከወናል። ምንም እንኳን ቀጥታ ከክሬቲቭ ከሆነ ደረጃ ባያያዝም፣ እነዚህ የአድቨርታይዚንግ ስራዎች የተለያዩ የግል ቢዝነሶች እየተስፋፉ በመሄዳቸው ያንን ቢዝነስ ለማሳለቅ ተብሎ ሰዓሊዎች በተለያየ የስራዎች አይነት፣ የስዕል ስራዎች አይነት ይጋበዛሉ ስራዎችን ይሰራሉና እኔ ከነበርኩበት ህበት የተሻለ ነው ብዬ አስባለሁ። ግን አሁንም ቢሆን ይሄ የስዕል ዘርፍ በተወሰኑ ሰዎች ነው ፕሮሞት የሚደረገው እንደገና ደግሞ የሚበረታታው፣ እና መንግስትም እንደዚህ አንዳንድ ድጋፍ ያደርግ ማቴሪያል አሁን እንደዚህ ከከፍተኛ ሁኔታ ከሚቀረጥ ቢቻል ምንም ባይቀረጥ እንደገና የሚቀረጥም ከሆነ አነስተኛ ቀረጥ ቢሆን ጥሩ ነው። ለምን አሁን እኛ እንደምንሰማው የኮንስትራክሽን እቃዎች ካለ ቀረጥ እንደሚገቡ እናውቃለን። እና ይህም አንድ ሀገርፍ እንደመሆኑ ይህም ታስቦበት እንደዚህ አይነት የማበረታቻ መንገዶች እንደገና አሁን የኤግዚቢሽን አዳራሾች እየተሰሩ ነው። ይሄ ይበል የሚባል ነው። ባለፈው ጊዜም እንደዚህ ኮምፕሌን ማድረገው የኤግዚቢሽን ማሳያ ቦታ ለመኖሩ ነው። አሁን ባለፈው የተከፈተው እንጦጦ ፓርክ የአርት ሴንተር በጣም ትልቅ አዳራሽ ነው እና አሁን እሱ እንደሱ እንደሱ አይነት ስራዎች የበለቀ እንደዚህ አይነት ሳያ ቦታዎች የበለቀ በአዲስ አበባ ብቻ ሳይሆን፣ በክፍለ ሀገር ሲኖሩ ሰውን፣ ማህበረሰቡን ትልቅ ግምት እንዲ ለሙያው ትልቅ ግምት እንዲኖረው እንደገና እሱም ሰብዘናውን ከፍ ከፍ የሚማርበት ተማሪዎች ወጣቶች የሚቀረጹበት ይሆናል ማለት ነው። ስለዚህ እየተሻለ ነው ማለት ከደርግ ጊዜ የተሻለ ነው ብዬን። በአሁኑ መዝገቡ እንግዲህ ስዕሎቻቸው በከፍተኛ ዋጋ ከሚሸጡላቸው የኢትዮጵያ ሰዓሊያን መካከል አንዱ መሆንህ ይነገራል። ግን በፍጹም ልሸጠው አልችልም አብሮኝ እስከ ዘላለሙ መቆየት አለበት የምትለው የስዕል ስራ አለ ወይ? አሁን እየሰራች ያለ ስራዎች በተቻለ መጠን ወደ ሌላ ሰው እጅ ባይገቡ ደስ ይለኛል። ማለት ግን እ በፍጹም የሚል ውሳኔ ወስኛ ላውቅ። ምክንያቱም ሁሉ ነገር ሁኔታዎች ናቸው የሚወስኑ። እንደገና ደግሞ ከፍተኛው ነው የሚባለው ይሄ ስህተት ነው ማለት፣ ከፍተኛ አይደለም የበለጠ ዋጋ የሚሸጡ ሰዎች እንዳሉ ስለማወቅ፣ ከፍተኛ ዋጋ ከሚሸጡት መካከል በሚለው እንያዘው እንደሱ ይሻላል መሰለኝ። እንግዲህ አላውቅም፣ እንግዲህ ከፍተኛው ስንት እንደሆነ ጊዜ በነገራችን ላይ መሸከ ቆይቻለሁ ማለት አንድ ሰባት ዓመት መዝገቡ በአንድ ወቅት ንግስ የተሰኘውን የስዕል ኤግዚቢሽንህን ታድሜ ነበረ። አዲስ አበባ ውስጥ ከብዙ ጊዜ በኋላ ይመስለኛል ከህፃን እስከ ትልቅ ሰዎች የስዕል ስራዎችን በትልቅ ትኩረት ሲከታተሉ አይቻለሁ። ስራዎችን ከተመለከቱ ሰዎች መካከል የማትረሳቸው አስተያየቶች ይኖሩ ይሆን? በዚህ ደረጃ ሰዎች ተረድተውኛል ወይንም ደግሞ እንደዚህ ያሉ አስተያየቶችን ይሰጡኛል ብዬ አልጠብቅም የሚያሰኙ አይነት አስተያየቶች ስራውን አይተው በአፕሪሺየት አድርገው ያለቀሱ ሰዎች አሉ። እሱ ነው በጣም ያስደነቀኝ። ማለት አንዳንዴ የሰዎች ስሜት ከቃለም ከአስተያየት ግሚልቃል ነው። እኔ ራሴ እኔ መቼም ሰው በዘፈን ያለቅ አይቻለው። በሌሎች ድራማ ሲሰራ ፊልም አይተው አለቅሳሉ። እንደዚህ እሱን አይቻለው። በስዕል ገጥሞኛ ቅም በህይወቴ ማለት እና ያለቀሱ ሰዎች አሉ። እበእኔ በጣም የተዘነኩት ሰው እንደዚህ ያክል ኢሞሽናል ሆኖ በስዕል እንደዚህ አይነት ስሜታዊ ይሆናል ብዬ የሚጠብቅ ማለት ለመናገር፣ እና ይሄ በጣም ያስደስታልን። እንደገና ደግሞ እንድትሰራም የበለጠ ያበረታታል። ለዓላማው ለማስለጠፍ አይደለም ግን ሰው የሚያክል ስሜታዊ ይህ ያክል ከሆነ እንዴት የደከምክበት አንደኛ ባሉ ትሰጠዋል። እንደገና ደግሞ ስራት በጣም ያበረታታል። ሌላው ብዙ ነው ማለት ሰው አሰብ ትሚሰጠው አብዛኛው አፕሪሺን ማለት የአድናቆት ነው፣ የግነት ያለው አድናቆት ነው። ወገቤ እንዲህ ያለኝ የሚልህ ፓርቲኩላር የሆነ የተለየ ነገር አሁን የለም። በጊዜ አለ አሁን ላስታውስ አልቻልኩ። ስለ መጪ ዘመን እቅዶችህ ጥቂት እንነጋገር። ምን አይነት ነገሮችን እያሰብክ ነው ለቀጣይ ዓመታት? እኔም ሁልጊዜም እንደሰራ ነው ማለት፣ ግን ይህን ድቅት

በዚህ ቀን አለልህም ግን አስባለሁ። ማለት እነዚህ የተሰሩ ስራዎች ትንሽ ጠርቀም ሲሉ አወጣለሁ ብዬ አስባለሁ። ለምን አንዱ ስራ ብቻ እስከ ዘጠኝ ወር አንድ አመት እንደዚህ ስለሚወስድ ብዙ ጊዜ እያቆያል ወደ ኤግዚቢሽን ለማውጣት። አሁን ባለፈው እዚህ አሁን እንጦጦ ፓርክ ያለው ኤግዚቢሽን ላይ ምረቃ ማስመስክቶ ሁለቱም ለአዲሶች ማለት ለህዝብ ቀርበ አያውቁም። እና እንደ የግሩፕ ሸው ካለ ምናልባት ቶሎ ቶሎ ወጣ ይሆናል ብዬ አስባለሁ። ግን በተረፈ ይህን ፐርሶናል ሸው ለማሳየት እንግዲህ እንደ አንድ ሁለት ዓመት የሚፈልግ ይመስለኛል። ሳስበው ማለት እንዴት ነው? ሁለት ዓመት ጥሩ የግብሽን ለማዘጋጀት ማለት ነው። አድማጮቻችን ስለ ሥራዎቹና ተያዥ ሀሳቦች በምሽቱ ያካፈለንን ሠዓሊና መምህር መዝገቡ ተሰማን በእናንተ ስም በእጅጉ አመሰግናለሁ። ቀሬ ሕይወት ዘመኑ በስኬት የሚታጀብ እንዲሆንም እመኛለሁ። እስካሁን ድረስ አብረን ስላመሸን በእጅጉ ደስ ብሎናል። የዝግጅቱ አርታኢ ትዝታ በላቸው ናት። ኤልያስ አስማረ መርሃ ግብሩን ሲያቀናብር አምሽቷል። ሀብታሙ ስዩም ደግሞ መርሃ ግብሩን መርቻለሁ። የሰላም ምሽት ይሁንላችሁ።